መጀመሩ በራሱ ትልቅ ነገር ነውና ስራፌል ታዞላለም ተፈርዶባሃል። ከቴዎድሮስ ጋር የግልት ውብቅም ያለ ይመስላል። አብረን ሳንማራ ቴዲ ጋር ነው። ከዋና ቴዲ ያው ወደ እኔ አምጥቶታል። ስሙን የት እንዳገኘው አላውቅም። ስሙ ግን ቴድሮስ ነው። ታየለ የሚባለው ስሙ ሲሰጠው ማወቅ አለበት። መጀመሪያ ስለ ጣይቱ ባህል ማዕከል መናገር እፈልጋለሁ። አለም በዝና ማውቃት ነች። በዝና ብሔራዊ ቲያትር በአሳለፈችው ጊዜ ምን አይነት ዝና እንዳላት ሰማለሁ። እዛው ስለም እና ለማየት እሷን በአካል እጓጓ ነበረ እና እግዚአብሔር ፈቅዶ ይኸው በአካል አግኝቻት አለው። እግዚአብሔርን በጣም ነው የማመሰግነው። ከዛ በተረፈ ለጥበብ ያላት መግለጽ ያቅተኛል። ኢብን ቤቷ ስትገባ ቲያትር ቤት የገባ ያህል ነው የሚሰማ ግድግዳ ላይ የምታያቸው ነገሮች ከጥበብ ጋር የተያያዙ ነገሮች ናቸው። እያንዳንዱና እጅግ በጣም ነው የገረመኝ። ቤቷ ስገባ ሁሉ አተኩሬ ማየው ያለ ምክንያት አትሰቅለውም። ይሄን እመራመርበታለሁ እያንዳንዱን ነገር ምን ያህል ከደሟ ጋር የተዋህደ እንደሆነ አሰብኩት እና በጣም ነው ማመሰግናት በሁላችንም ስም በጣም ነው መወዳትም ይህን ካልኩ በኋላ ወደ አፄ ቴዎድሮስ ስንመጣ ባለፈው በእኛ ሚሊኒየም የኢትዮጵያ ሚሊኒየም ጀግና ተብለው የተሰየሙት አፄ ቴዎድሮስ ናቸው እና የሚያንሳቸውም ነው። አፄ ቴዎድሮስ ካደረጉት ነገር ከነበራቸው አስተሳሰብ፣ ከነበራቸው እራይ አንጻር ስትሄድ በጣም የሚያንሳቸው ነው። ምክንያቱም አንድነትን ስታነሳ፣ አንድነት የሚባለውን ነገር ስታነሳ አፄ ቴዎድሮስ የምታነሳው ለአንድነት የነበራቸው ክብር ለአንድነት የነበራቸው ሀሳብ ምክንያቱም በወቅቱ በሳቸው ጊዜ በየመሳፍንቱ ሰላሳ ቦታ ተሸንሽኖ በየወንዙ የተሸነሸነች ሀገር የነበረችን ነው። ያንን ነው እንግዲህ በአንድ ማዕከላዊ ስር እንድትተዳደር ያደረጉት ጥረት በጣም የሚገርም ነው። አገርን ከአገር በመንገድ ያስተሳሰሩ የመጀመሪያው ሰው ናቸው። ኢንዱስትሪ በኢትዮጵያ የጀመሩ እሳቸው ናቸው። ብለታ ብዙ ዘመናዊ ነገር አላቸው እና ሰባስቶፖልን አፈራ አቅልጠው የሰሩ ሰው ናቸው። የውጭ እርዳታን የማይወዱ የሚያማቸው፣ በራሳቸው መቆም የሚፈልጉ ትልቅ ጀግና ናቸው። ብዙዎቻችን ምንድን ነው የእሳቸውን ጀግንነት የምናየው ከሻምላ ጋር ተያይዞ የሀይል እርምጃዎች ምንድናቸው ብለ ስጠይቅ ከጥሩ እውነት ጋር የተያያዘ ናቸው እና ከአውሮፓውያን ጋር ያላቸው ዲፕሎማሲያ ያቀራረብህ ዘመናይነታቸው ዘመናዊነታቸው እጅግ በጣም ነው የሚገርመው። በጣም በጣም በጣም ከሁሉ የበለጠ ምንድን ነው አንድነት ሀይል ነው አንድነት ጉልበት ነው ብለው የሚያስቡ ናቸው። መንገድ ያስተሳስራል፣ ያፋቅራል፣ አንድ ያደረጋል ብለው አስበው አገርን ከአገር ያገናኙ ናቸው። እንግዲህ በጣም ብዙ ከዘረዘር ወደ ቲያትሩ ነው። ቲያትሩን ሳይጀመር እንዳና እስራፌል፣ ለመሆኑ የቴዎድሮስ ራዕይ የማን ድርሰትና ዝግጅት ነው? በጣም የምንወደው አንጋፋ ደራሲ አዘጋጅ፣ ገጣሚ ጌትነት የሆነው ደርሶ ያዘጋጀው ይህን ብቻ ሳይሆን እንደዚህ አይነት ሙዚቃዊ ድራማዎችን በማዘጋጀት ይታወቃል። ከአሁን በፊት ጣሀይቱን ህንደኪ፣ እንደዚህ ሂስቶሪካል ቲያትሮችን አዘጋጅቷል። ጌትነት በጣም በጣም ሊመሰገን የሚገባው ነው። መልካም፣ በምስጋናው ባይሆን ቲያትሮቹን ከተመለከትን በኋላ እንደምንቀላቀላቸው ተስፋ እናደርጋለን። ዓለም ወዳንቺ ልምጣ። ምናልባትም የናፈቅሽውንም መድረክም እዚህ ሀገር በየወሩ የምታከያዩም ቢሆን ሌሎች ግዛቶችን ብዙ ብታደርጊ የኢትዮጵያውን መድረክ የናፈቅሽውን በአቋራጭ ማግኘት እየሞከርሽ ይመስለኛል። እንዴት ተሳካ? ይሄ እንዴት ተጠነሰሰ? ብዙ ጊዜ የማይሞከሩ የሚመስሉ ነገሮችን ታደርጊያለሽ እናውቃለሁኝ። ከእነሱ አድናቆት ባሻገር በተጨባጭም ያን ሀልቀላል ያልሆኑ ነገሮችንም ነው እንዲሳኩ የምታደርጊው። ብዙ የጥበብ ሰዎችን ጋብዘሽ አምጥተሽ፣ በመድረክሽም ተገኝተው እኛ ጋርም እንግዳ ሆነው አነጋግረን እናውቃለን ከምን ተጠነሰሰ? ቀደም ሲል ልክ እንዳልከው ብዙ የኢትዮጵያ ገጣሚያን፣ ደራሲያን ከስልሳ በላይ የሚሆኑ ያው በአካል አምጥተ ናቸው አንተም እንግዶች የሆኑ ከሎሬት ጸጋዬ ጀምሮ ከኢትዮጵያ መነጋሻ አያልነህም ሌሎችን ገጣሚያን በህይወት እስካሉ ድረስ አንጋፋ የሚባሉ እውቅ የሚባሉ እኛ ማዕከል ውስጥ ያልተጋበዘ ደራሲ የለም። ያለፉትንም ያው ታሪካቸውን ፈልገን በማውጣት ስናቀርብ ኖረናል። ሌላው ህልምና ምኞቴ የነበረው ከሌላው የጥበብ ጓደኞቼ ውጪ ከሳሊያኑ ከሙዚቃ ተወዛዋዡ ከገጣሚው ውጪ የቲያትር ቡድን እንዳለ ደግሞ የማምጣት ህልምና ምኞት ነበረኝ። አገሬ ያለሁ ከዚህ በፊት እንደዚሁ ሌላ ቡድን ጌትነትን እነደብበን የሚያካትት አንድ ሶስት ሀገሮች ይዤ ወጥቼ የማሳየት እድል ገጥሞ ነበረ። አሁን ደግሞ እዚህ ሆኜ ወጪው ከባድ ነው፣ ማስፈቀዱ ከባድ ነው። አንድ ዓመት ገደማ የፈጀብን የመጡበትም ሁኔታ እንደ ሰው መጋበዝ እና ቡድን የመጋበዝ እዚህም በእኛም ሀገር አስቸጋሪ ሁኔታዎች ነበሩ እና አንድ ዓመት ያህል ፈጅቶብናል። ለምንድን ነው ጣይቱ ይሄንን የተመኘበት ምክንያት? አንደኛ የጣይቱ ባህል ማዕከል ሲመሰረትም ከነበሩት አላማዎች አንዱ ጥበብን በጥራት የማቅረብ ነው። በየሄድንበት ቦታ የጥበቡን ደረጃ የሚጠብቁ በመስራት ነው የምንታወቀውም ደክመንም ቢሆን ሁለተኛ ጥበቡን ለማሳደግ ሙያተኛውን ደግሞ ማሳደግ ያስፈልጋል። ሙያተኛው ደግሞ ምንም አይነት ቁሳዊና ገንዘባዊ ጥቅም ባገኝም የሚጠብቀውን አይነት ነገር ላይኖር ይችላል። ነገር ግን እዚህ ሀገር በመምጣታቸው ብቻ መንፈሳቸው ዳብሮ የሚሄድበትን ነገሮች ሁሉ ይታዩኛል። የሚያዋቸው ነገሮች አሁን ብዙ ቲያትር ቤቶች ለመውሰድ ነው የማስበው፣ የምመኘውም እሱን በማየታቸው ብቻ በራሳቸው አሰራር ላይ ሁሉ እድገት ጨምረው የመሄድ ሙያተኛውን የመርዳት ከዚህ ሌላ ከአሁን በኋላ ለተውኔት ሙያተኞች ወደ አሜሪካና ሌላው ዓለም እየወጡ በግሩፕ የመስራት እድሉ መከፈቱ ያ ነው የእኛ በር መሆናችን ነው ደስ ያለኝ። በጣም ነው የተደሰትኩበት። በዚህ አጋጣሚ ቡድኑ ከኢትዮጵያ እንዲንቀሳቀስ የተሟሉ ወረቀቶችን ከዚህ የምንፈልገውን በየጊዜው የጨቀጨኩት ይከታተልና ይረዳኝ የነበረው ቴዎድሮስ ነው። ቴዎድሮስ ተስፋዬ የእውነት ነው ምልህ ያደረገውን አስተዋጽኦ ለመግለጽ እፈልጋለሁ፣ ላመሰግነው እፈልጋለሁ። እኔ እና እሱንን በቃ በስልክ፣ በኢሜይል፣ በቴክስት ምንጨቃጨቀው የነበረው በዚህ ሁሉ ጊዜያቶች ውስጥ። ከዚህ በተረፈ ደግሞ ቲያትሮቻቸውን ፈቅደውልን እንዲታዩ ያደረጉትን ከሙያዬ አባት ከተስፋ አበበ ጀምሮ ወንድሜ ጓደኛዬ ጌትነት እንየውን በመፍቀዳቸው አንዳንዶቹ ሌላ ነገር ሊመስላቸው ይችላል፣ ግን ይህንን ፈቅደው የጥበባቸው ስራ እዚህ ተመልካች እንዲያየው በመፍቀዳቸው እነሱንም አመሰግናለሁ። እኔም ደግሞ የቴዎድሮስ ራዕይን ያየሁት በዲቪዲ ነው። እዚህ ተበትኖ ባየሁበት ብዙ ተመልካች የሚጠይቀን ነበር። እንግዲህ አሁን ሲጠይቀን የነበረው ተመልካች በአትላንታ፣ በሲያትል፣ በዳላስ፣ በሎስ አንጀለስ ስለሚመጣለት ይሄ ትያትር የመመልከት እድል አለው። እነዚህ ምርጥ ተዋንያን ከሀገራቸው ተነስተው እዚህ መጥተዋል። ከእነሱ ውጭ ግን ከሲያትል፣ ከዲሲ፣ ከሜሪላንድ አብረዋቸው ጨምረው እስከ አስራ ሁለት እስከ አስራ አምስት በተዋናይነት ሌላው ደግሞ አጃቢ የብሔራዊ ትያትር ሙያተኞች አሉ በደመቀ መልኩ እናቀርበዋለን ብለን እናስባለን እና እንኳን ደህና መጣችሁ ከልብ ነው ያለ። ዓለም ፀሐይ ከአንቺ ሳርቅ ወደ እንግዶች ከመመለሴ በፊት የተለያዩ መድረኮች ላይ የምታቀርቧቸውን ስራዎች በተመለከተ ስለ ጥበብቱ ቁም ስለ ሀገሩ ባህልና ኑሮ ኋላ ላይ ከምታስተዋውቂያቸው የአሜሪካ የቲያትር መድረኮችን የሚጨምራል አንዳንዶችን ሄደን የተመለከትንበትም አለ እና ምን አይነት ሁኔታ ትጠብቂያለሽ? በአንድ መልኩ ቴዎድሮስ ቅድም በገለጸው መንገድ ብዙዎች በጉጉት ማየት የሚፈልጓቸው በርቀት የሚያውቋቸውን፣ በስም የሚያውቋቸውን፣ በሌሎች ስራዎቻቸው የሚያውቋቸውን አርቲስቶች ቤታቸው ሊመጡላቸው ነው። በሌላ በኩል ደግሞ የሀገሩ ኑሮ ሁኔታ አለ። ሰው የሚጓጓውን ያህል የማግኘት ድሉን የመጠቀሙንም ሁኔታ ከግምት ማስገባት ይጠይቃልና መድረኮቹንም ማግኘቱ በዛ መልኩ በተሰሩበት መንፈስ ማቅረብ የሚያስችለውን ምን ይመስላል? ብዙ ጊዜ የቲያትር ጥበብ የመድረክ ቁሳቁስ ወይም ደግሞ የመብዛት የመብራት፣ የድምጽ ብቻ ሳይሆን የተዋንያኑ ጉልበት አይሎ ያንን ነገር ያቀርባል የሚል እምነት አለኝ። እኔ አሁን ቤቴም ሲለማመዱ ሳያቸው እንከን ሳይኖረው ወይም ጉድለቱ ሳይታይ ሊቀርቡ የሚችልበትን ሁኔታ ነው እኛም ጥረት የምናደርገው። ቴዎድሮስ፣ ራእይ ኢትዮጵያ ውስጥ በብዙ ተዋንያን በብዙ አጀብ በብዙ ድምጽ መብራት ታጅቦ ነው የሚሰራው። በብሔራዊ ቲያትር ደረጃ ላናቀርበው እንችል ይሆናል። ነገር ግን ባላነሰ መልኩ ለማድረግ ነው እየታገልን ያለ ነው። አሁንም እዚህ ጥረት የምናደርገው ያንን መልክ ነው እንዳልኩትም፣ የመጡት ተዋንያኖች ደግሞ ጉልበቱን ይዘውት መጥተዋል እና ይሄንን ሕዝብ አስደስተን የት ነው ያለ ነው የሚያሰኘውን ነገር አሳይተን እንመልሳለን የሚል እምነት አለኝ። ተመልካቹ ግን በዚህ አጋጣሚ እንዳልከው ያችን ቀን ካሁኑ ፕሮግራም አድርጎ ይዞ በጣይቱ ማዕከል ግንኙነት በመፍጠር ለማየት እንዲበቁ እንዳመልጧቸው ነው የምንጠይቀው። በየሀገሩ ላሉትም ደግሞ እንዳልኩት ቀደም ሲል ወደ ስምንት ሴቶች ነው እድሉን ለመስጠት የፈለግነው። ሁሉም እንግዲህ በያሉበት ከተማ በናፍቆት ጠብቀው ይሄንን ነገር እንዲያዩት እንዳያመልጣቸው እንዳያመልጣቸው። አሁን በተወሰነ ደቂቃ ውስጥ የተገናኘው እና የምናነሳቸውን የእንግዳ መቀበያ ወግ አድርጌ ነው የምቆጥረው። መልሼ እንደማገኛቸው ስራዎቻችሁን ካየን በኋላ ደግሞ ይበልጥ የምናነሳቸው ጉዳዮች እንደሚኖሩን አምናለሁ። አድማጮች ቲያትራችሁን በመድረክ ላይ ለማየት የሚጓጉበት ሰዓት ጋር ያደረሳችሁን ይመስለኛል። አለም ፀሐይ ወዳጆ ቤተኛችን፣ የእናንተም ማስተናጋጅ የመድረኩም ቴዎድሮስ ተስፋዬ፣ ስራፌል ተካ፣ መለሰ ወልዱ እንግዶች የወላችሁንም ለጊዜያቸው አመሰግናለሁ። ቲያትሮቻችሁን ተመልክተን ዛሬ በውይይቱ ያልተሳተፈችውን ሌላዋን ባልደረባችሁን ሀረግ አሰፋን ጨምሮ ገጠመኞቻችሁን ጨምረን በሚመጡት ፕሮግራሞቻችን መልሰን እናገኛችኋለን። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። እኛም እናመሰግናለን በጣም እግዚአብሔር ይስጥልኝ።